አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብፅ የታላቁ የህዳሴ ግድብ ግንባታን በሳተላይት እንደምትከታተል አስታወቀች፣ እስላም በኢትዮጵያ መጠጊያ ባያገኝ ኖሮ በእንጭጩ ይቀጭ ነበር ሲሉ ሼክ አህመድ አልጣይብ ገለጹ፣ በኦሮሚያ የሚካሄደው ተቃውሞ ቦኮ ሐራም መራቡ ተገለጸ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ወርልድ ትሪቡን የተባለ ድረገጽ ያወጣው ዘገባ ግብፅ የታላቁን የህዳሴ ግድብ ግንባታን ለመከታተል አዲስ ሳተላይት የመጠቀም እቅድ እንዳላት ገልጿል። በዛሬው ወር የተላከው ሳተላይት የግድቡን ግንባታና ሌሎች የናይል ወይም የአባይ ወንዝ ምንጮች ጥራት ያላቸው ፎቶግራፎች በማንሳት ይቆጣጠራል ሲሉ የግብፅ የርቀት ቁጥጥርና የጠረፍ ሳይንስ ብሔራዊ ባለሥልጣን ምክትል ፕሬዚደንት ኤል ዲን ኤል ናህሪ ገልጸዋል ይላል ድረገጹ ላይ የወጣው ዘገባ። ሳተላይቱ የሁለት ወራት የሙከራ ጊዜ ካለፈ በኋላ በመጪው ሰኔ ወር መጀመሪያ ሳምንት አካባቢ ስራ ይጀምራል ማለታቸውን ዘገባው ጠቅሷል። በታላቁ የህዳሴ ግድብ ግንባታ የሚፈጠር ጥሰት ካለና ወደ ዓለም አቀፍ ሽምግልና የሚያስኬድ ሁኔታ ቢፈጠር በሳተላይቱ በኩል አስተማማኝ መረጃ ይኖረናል ሲሉ የግብፅ ባለሥልጣኖች እንደተናገሩ ወልድ ትሪቡን የተባለው ድረገጽ ጠቁሟል። የግብፅ አልሕራም ድረገጽ ደግሞ ታላቁ የአልአዝሃር ኢማም ሼክ አሕመድ አልጣይፍ ባለፈው ማክሰኞ በጀርመን ፓርላማ ቀርበው ንግግር ባደረጉበት ወቅት መጀመሪያ ላይ ለእስላም እምነት መጠጊያ የሰጠው ክርስቲያን ሃይማኖት ነው ማለታቸውን ገልጿል። አቢሲኒያና ማለት ኢትዮጵያና ክርስቲያን ንጉሷ የመጀመሪያዎቹን ሙስሊሞች ተቀብሎ ባያስጠጋቸው ኖሮ እስላም ሃይማኖት ከእንጭጩ ይቀጭ ነበር ሲሉ ለቡንድስታግ እንዳስረዱ አህል አህራም ድረገጽ ጠቅሷል። የግብፁ ሃይማኖታዊ መሪ የጠቀሱት የእስላም እምነት በመቀበላቸው በሀገራቸው ከገጠማቸው ውከባና ሰቆቃ ሸሽተው በኢትዮጵያ ስለተጠጉት የነብዩ መሐመድ ተከታዮች እንደሆነ የአህል አህራም ጋዜጣ ድረገጽ ጨምሮ ገልጿል። ቢቢሲ በሚል አኅጽሮት የሚታወቀው የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ በኦሮሚያ ህዝባዊ ተቃውሞ ያስነሳው ማስተር ፕላን መተግበር የቀረው ባለፈው ጥር ወር ቢሆንም ተቃውሞ ለምን እንደቀጠለ ለማየት ይሞክራል። ሆን አፌርስ ለተባለው ድረገጽ የሚጽፉት ዳንኤል ብርሃኔ ከ150 ዓመታት በፊት አንስቶ የቆየ ተበድለናል የሚል ስሜት በህዝቡ የሰረጸ መሆኑን፣ የኦሮምኛ ቋንቋ ራሱ እስከ 20 ዓመታት በፊት ይጨቆን እንደነበረ ማስገንዘባቸውን የቢቢሲው ዘገባ ጠቅሷል። ህዝባዊ ተቃውሞ የዘር መሰረት ቢኖርበትም ከጀርባው ያሉት ነገሮች ግን በመሬት ባለቤትነት፣ በሙስና በፖለቲካና በኢኮኖሚ መገለል ምክንያት የሚንጸባረቅ ቀቢጸ ተስፋነት እንደሆነ ይህም በኦሮሚያ ብቻ ሳይሆን በሀገሪቱ ዙሪያ የሚንጸባረቅ ስሜት እንደሆነ ጽሑፉ ያወሳል። ካለፈው ህዳር ወር አንስቶ ሲካሄድ በቆየው ተቃውሞ የተገደሉ ሰዎች ብዛት ከ80 እስከ 250 እንደሚሆን ዓለም አቀፍ የሰብአዊ መብት ድርጅቶች ይናገራሉ። መንግስት ግን ቁጥሩ የተጋነነ ነው፣ ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን በቅርቡ ያወጣው ዘገባ ፍጹም ውሸት ነው ይላል። በሚኒስትርነት ማዕረግ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያ ዜጎች አዲስ አበባን ለማስፋት የወጣውን እቅድ የመቃወም መብት አላቸው፣ ይሁንና ግጭት የማባባስ ዓላማ ባላቸው ሰዎች ተጠልፏል። የጸጥታ ኃይሎች ተደራጅተውና ታጥቀው የግለሰቦችንና የመንግስት ህንጻዎችን የሚያቃጥሉ ጋንጎች ናቸው የገጠሟቸው ሲሉ አቶ ጌታቸው ማስረዳታቸውን የቢቢሲ ዘገባ ጠቅሷል። የኢትዮጵያን ጉዳይ በቅርበት የሚከታተሉ የጸጥታ ተንታኝ በበኩላቸው አክራሪ ወገኖችና አንጃዎች ሁኔታውን ተጠቅመው ገብተውበት ሊሆን ይችላል። ይሁንና ህዝባዊ መነሳሳትን በአንዳንድ የተነጠሉ ሁኔታዎች ዓይን ማየት አይቻልም ማለታቸውን የቢቢሲ ዘገባ ጠቅሷል። በአካባቢው የአስተዳደር ብቃት ጉድለት አለ የሚል እምነት እንዳለ አቶ ዳንኤል ጠቁመዋል። ማስተር ፕላኑ ተቀባይነት እንዳላገኘ ሲረዳ መንግስት እንዲቀር በማድረጉ ሊመሰገን ይገባዋል። ይሁንና ዜጎች ተቃውሞ የማሰማት ህጋዊ መብታቸውን በማክበር መፍቀድ ይኖርበታል። ተቃውሞ ቢነሳም ወደ ግጭት በማያመራ ሁኔታ ሊይዘው ይገባል በማለትም አቶ ዳንኤል አስገንዝበዋል። መንግስት በበኩሉ በውጭ ሀገራት የሚኖሩ ተቃዋሚ ቡድኖች ማህበረሰባዊ ሚዲያን ተጠቅመው በኦሮሚያ የሚካሄደውን ተቃውሞ በማጋነን ያራግባሉ ይላል። መንግስት ግጭቱን በማቀጣጠል ተግባር ከሚከሳቸው አካላት አንዱ የሆነው በዩናይትድ ስቴትስ የሚገኘው ኦሮሚያ ሚዲያ ኔትወርክ የተባለ የቴሌቪዥን ስርጭት ዋና ስራ አስኪያጅ ጀዋር መሐመድ በበኩላቸው አሁን ዲያስፖራው በኦሮሚያ ስለሚካሄደው ተቃውሞ የተጋነነ ዜና ያሰራጫል፣ ነገር ግን ኢትዮጵያ ውስጥ በመንደር ደረጃ የሚካሄደውን ነገር ሊመራ አይችልም ማለታቸውን በመግለጽ የቢቢሲ ድረ ገጽ ዘግቧል። የኒውዮርክ ታይምስ ጋዜጣ ድረ ገጽ በበኩሉ ቦኮ ሐራም ራሱ የፈጠረው የምግብ ቀውስ ሰለባ ሆኗል። በሚርስ ባወጣው ጽሁፍ ከናይጄሪያ ጋር በሚዋሰን ድንበር ገብተው ባዩት ወንድ ላይ ሁሉ ከተኮሱ በኋላ እንደ ድሮው ቤቶችን በማቃጠልና ሰዎችን በማገት ተግባር ውስጥ ሳይገቡ ያገኙትን ከብት ፍየሎችና ያዩትን የምግብ አይነት ሁሉ ዘርፈው እንዳመለጡ ጽሑፉ አውስቷል። በአካባቢው ሽብር ያስነሳው ጽንፈኛ እስላማዊ ቡድን በአሁኑ ወቅት ምግብን ለማሳደድ እንደተገደደ ጽሁፉ ጨምሮ ጠቅሷል። አካባቢውን ለዓመታት ያህል በማመስ ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸውና ከእርሻ ቦታቸው እንዲሸሹ ምክንያት በመሆን እሱ ራሱ ባስከተለው ትልቅ የምግብ ቀውስ ውስጥ ገብቷል አርሶ አደሮች ሰብላቸውን ጥለው ተሰደዋል አርብቶ አደሮች ደግሞ የግጦሻቸውን አቅጣጫ ለመለወጥ ተገደዋል ቦኮ ሐራም በሚንቀሳቀስባቸው አካባቢዎች ሁሉ ገጠሮች ባዶ ቀርተዋል ጽንፈኛ ቡድን ሊቆጣጠራቸው የሚችል ሰዎች አልባ ሆነው በመቅረቱ የሚዘረፍ ንብረትም የዛኑ ያህል ተመናምኗል በሰሜን ምስራቅ ናይጄሪያ ክፍሎችና በድንበር አካባቢዎች የንግድ ልውውጥ እንደቆመና በአስር 10 ሺዎች የሚቆጠሩ ሰዎች በረሃብ አፋፍ ላይ እንደሆኑ የተባበሩት መንግስታት ድርጅት ባለሥልጣን ገልጸዋል። ቸርቻሪዎች የሚሸጡት ነገር ስለሌላቸው ገበያዎች ተዘግተዋል። የሚሸጥ ሸቀጣ ሸቀጥ ቢኖርም እንኳን ጽንፈኛ ቡድን ሰዎች በተሰበሰቡባቸው አካባቢዎች አጥፍቶ ጠፊዎችን ልኮ ስለሚያፈነዳ ሰዎች ወደ ገበያዎቹ መሄድ ይፈራሉ። ቦኮ ሐራም ወደ ካሜሩን ሩቆ መግባት የጀመረው ምግብ ፍለጋ ሊሆን እንደሚችል የአሜሪካ የውጭ ጉዳይ ሚኒስቴር ግምገማ አመላክቷል። የናይጄሪያ ወታደራዊ ቃል አቀባይ ጀነራል ረቢ አቡበከር የአቅርቦት መስመራቸው ስለተዘጋ ተርበዋል ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ባለፈው ሳምንት በርካታ የመነመኑ የቦኮ ሐራም አማጽያን ያገቷቸውን ሴቶችና ልጆች ይዘው ለናይጄሪያ ወታደራዊ ባለሥልጣኖች እጃቸውን እንደሰጡ የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። ቦኮ ሐራም እስከ ያዝነው ወር ባለው ጊዜ ውስጥ ከካሜሩን 4200 የሚሆኑ ከብት እንደዘረፈ ሰዎችን እየጠለፈም የዘረፋቸውን ንብረቶች እንዲሸከሙለትና ከሌሎች መንደሮች ከብት እንዲዘርፉለት እንደሚያስገድድ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሶ ያም ሲባል ግን ቦኮ ሐራም እየተራበ ቢሆንም አስከፊ ጥቃቶችን ከማካሄድ እንዳላገደው አውሶቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ በደህና ቆዩነ